አድማጮቻችን እንደምናርፍዳችኋል አርፍዳችኋል የኤስቢኤስ አማርኛ ሰኔ 19 አጫጭር ዜናዎችን እንሆን ዜናዎቹን የማስደምጣችሁ ካሳሁን ሰቦቃ ነኝ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢራንና እስራኤል ጦርነት ከናካቴው ማክተሙን ዳግም አስታወቁ አቶ ትራምፕ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ራት ጋር ባካሄዱት የጋራ ጋዜጣዊ መግለጫ ጦርነቱ አክትሟል፣ የሁለቱ ሀገራት የተኩስ አቁም ስምምነት ጸንቶ ይቀጥላል ብለዋል። በተጨማሪም ፕሬዚደንት ትራምፕ በሚቀጥለው ሳምንት በዩናይትድ ስቴትስና ኢራን መካከል የጋራ ውይይት እንደሚካሄድም አስቀድመው ገልጠዋል። በሌላ በኩል ምንም እንኳ ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ በፈጸመችው የአየር ጥቃት የኢራን ኒኩሌር ፕሮግራም ተቋማት ላይ ያንሰራሩ ወድመዋል ቢሉም የኢራን ፓርላማ በበኩሉ ከጥቃቱ ባሻገር የዓለም አቀፍ አቶሚክ ኃይል ኤጀንሲ አይኤኢኤ በኢራን የኒኩሌር ተቋም ላይ የደረሱትን ጥቃቶች አስመልክቶ ባለማውገዙ የኤጀንሲው ዓለም አቀፍ አመኔታና ከበሬታ ተሸርሽሯል። በመሆኑም ኢራን ለሰላማዊ አገልግሎት የምታካሄደውን የኒኩሌር ፕሮግራም እርምጃ አፋጥና እንድትቀጥል ለአቶሚክ ኤጀንሲውም ላልተወሰነ ጊዜ ትብብሯን እንድትነፍክ ሲል በሙሉ ድምፅ ውሳኔውን አሳልፏል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ባለፉት ሁለት ቀናት ሄግ፣ ኔዘርላንድስ ባካሄደው ጉባኤ አባል ሀገራቱ አንዱ ሀገር ሌላውን ከጥቃት የመከላከል ቃል ኪዳንን ዳግም ያደሱ ሲሆን የመከላከያ በጀታቸውንም ከጠቅላላ ገቢ ምርት ከሁለት በመቶ በ2035 ወደ 5 በመቶ ከፍ ለማድረግ ተስማምተዋል። ፕሬዚደንት ዶናልድ ትራምፕም ውሳኔው ለአውሮፓ ድል፣ ለዩናይትድ ስቴትስም ትልቅ ድል ነው ሲሉ እሳቸው ባሳደሩት ጫና አባል ሀገራቱ ከእጥፍ በላይ የመከላከያ በጀታቸውን ለመጨመር መስማመታቸውን በእርካታ ገልጠዋል። የጦር ቃል ኪዳኑ ድርጅት የላቀ የመከላከያ በጀት ጭማሪ አውስትራሊያ ላይም ተጽዕኖ አሳድሯል። ዩናይትድ ስቴትስ አውስትራሊያ የመከላከያ በጀቷን አሁን ካለው ሁለት በመቶና በ2030 የጠቅላላ ምርት ገቢ ወደ 2 ነጥብ 3 ፐርሰንት በጀት ከፍ እንዲል ከተወሰነለት አልፎ ወደ 3 ፐርሰንት ወይም በአመት የ40 ቢሊዮን ዶላርስ ጭማሪ እንድታደርግ በአጽኖት አሳስባለች። በአውስትሬሊያ ተቃዋሚ ቡድን በኩልም የዩናይትድ ስቴትስን አጽኖታዊ ማሳሰቢያ ተከትሎ አውስትሬሊያ የመከላከያ በጀቷን ከ3 እስከ 3.5 በመቶ ከፍ እንድታደርግ ግፊት ማድረግ ጀምሯል። ሆኖም የፌዴራል መንግሥቱ ሙሉ በሙሉ ሐሳቡን ባይቃወምም፣ ዋናው የዶላር ቁጥር ሳይሆን ብልሃት የተሞላበት የበጀት አጠቃቀም ነው ሲል አቅጣጫውን ጠቁሟል። ይህ በእንዲህ እንዳለም በኔቶ ጉባኤ ላይ መድረክ የተጋሩት የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ የጦር ቃል ኪዳኑ ሀገራት መሪዎች ሩሲያ ዩክሬንን በመወረሯ ለፍትሕ እንድትቀርብ እንዲያስችሉ የጦር መሣሪያ እገዛቸውንም ከፍ እንዲያደርጉ ጠይቀዋል። ምንም እንኳ የጦር ቃል ኪዳኑ ድርጅት ዋነኛ የመናገር አጀንዳውን ያደረገውና ለመከላከያ በጀት ጭማሪም አስባብሎ የጠቀሰው የሩሲያ ለአውሮፓ ደህንነት አስጊነት ቢሆንም በጉባኤው ማጠቃለያ ባወጣ ጋራ መግለጫ ላይ ሩሲያን አልጠቀሰም። የሶሻሊስት ዲሞክራት አባሉ ዞህራን ማምዳኒ ለኒውዮርክ ከተማ እጩ ከንቲባነት የቀድሞውን የኒውዮርክ አስተዳዳሪ ድል ነስተው ለዲሞክራት ፓርቲ እጩነት በቅተዋል። የኑሮ ውድነትን ቀዳሚ አጀንዳቸው አድርገው የምረጡኝ ዘመቻ ላይ ያሉት አቶ ማምዳኒ ኖቬምበር ላይ በሚካሄደው ምርጫ በለስ ቀንቷቸው ለድል ከበቁ የመጀመሪያው የኒውዮርክ ከተማ ሙስሊምና ህንዳዊ አሜሪካዊ ከንቲባ ይሆናሉ። ተጨማሪ ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክ ድረገጻችንን ይጎብኙ።